ቤቱን ገዝቶ ለእናትና ለአባቱ ሰጣቸው። አዎ፣ አንድ በጣም ጥሩ ቤት ገዝቶ ለአባትና ለእናቱ ሰጣቸው። ቤቱን ሸጦ የት አገር መሄድ ይፈልጋል? ወደ አሜሪካ መሄድ ይፈልጋል። ለአንድ ሳምንት እዚህ አርፎ ወደ አባቱ መሄድ ይችላል? አዎ ይችላል። አቶ ከበደ አዲስ ከተማ ሄዶ ምን ገዛ? አንድ በጣም ጥሩ ቤት ገዛ። ልጅህ አማርኛ ተምራ ጨረሰች? የለም፣ አልጨረሰችም። ቤቱን ዘግቶት ሄደ? አዎ ዘግቶት ሄደ። ገንዘቡን ከፍለው መኪናን ወስደውታል? አዎ ወስደውታል። ዛሬ ጠዋት መተሽ ላስተማሪው ምን ነግረሽው ነበር? አዲስ አበባ እንደማሄድ ነግሬው ነበር። አቶ ከበደ የውጭ ጉዳይ ሚኒስትሩን ጠርተው እመጣለሁ አሏቸው። የለም አላሏቸውም። አቶ ዮሐንስ ና ባለቤቱ እዚህ አገር መጥተው የት አረፉ? ጊዮን ሆቴል ውስጥ አረፉ። ባለቤቱ ከትናንት በፊት የት ሄደው መጡ? ወደ አዲስ ከተማ ሄዳ መጣች። ያቶ ለማ ልጅ መጽሐፉን ይዞ መጥቷል አዎ ይዘ መጥቷል ጋዜጣውን አንብቤ የምነገርሁህ ስለ አሜሪካ ትንሽ ነገርኸኝ ትምህርታቸውን ተምረው ይመጣሉ ወደዚህ አይመጡም ምሳውን ወስደው ለተማሪው ሰጡት። አዎ ለተማሪውና ላስተማሪው ሰጧቸው። ዛሬ ሄዳ ትመለሳለች። ምናልባት የዛሬ ሳምንት ትመለሳለች። ሐኪም ቤት ሄደው ማንን ጠየቁ? ልጅን ጠየቅሁት። ተማሪዎች ወደ ትምህርት ቤት መጥተው አስተማሪውን ጠየቁት? የለም፣ አልጠየቁትም። ምሳህን በልተህ ትመጣለህ? አዎ፣ እመጣለሁ። ዛሬ ትምህርት ቤት ሄደህ ምን ትሰራለህ? መጽሐፍ አነባለሁ። ትምህርትህን ጨርሰህ የት ትሄዳለህ? ወደ አገሬ እሄዳለሁ። አስተማሪዎች መጥተው ምን ይሠራሉ? ያስተምራሉ። ገንዘቡን ወስዶ ምን ይገዛል? አንድ ቤት ይገዛል። መኪናውን ገዝተሽ ለማን ሰጠሽው? ለከበደ ሰጠሁት። ራታችሁን በልታችሁ መጣችሁ? አዎ በልተን መጣን። ጥሩ ነሽን አይተህ የት ትሄዳለህ? ወደ ቤተ ክርስቲያን እሄዳለሁ። እዚህ ውላችሁ የት ትሄዳላችሁ? ወደ ቤታችን እንሄዳለን። አስተማሪው መጥቶ ማንን ፈለገ? ተማሪዎቹን ፈለገ። ቤቱን ሸጦ ገንዘቡን ለማን ሰጠው? ለአባትና ለእናቱ ሰጣቸው። ከቤት ወጥቶ ምን ያደርጋል? ሲጃራ ያጨሳል የዛሬ ሳምንት መታየችህ አዋየችኝ አዋ ድርሰት አንተን በማየቴ ደስ አለኝ ደስ አለ ደስ ማለት ደስ ይላል ነገ በሶስት ሰዓት አመጣዋለሁ። አመጣ፣ ማምጣት፣ ያመጣል፣ አመጣችላት። ጥያቄን መለሰ። መለሰ፣ መመለስ፣ ይመልሳል። አንድ ቀን የወይዘሪት አልማዝ አባት ወይዘሮ ጥሩነሽን አግኝቷት የልጁን መታመም ነገራት። ወይዘሮ ጥሩነሽ ወደ ሐኪም ቤት ሄዳ ወይዘሪት አልማዝን ጠየቀቻት። ወይዘሪት አልማዝ ወይዘሮ ጥሩነሽ ወደ ሐኪም ቤት መጥታ ስለ ጠየቀቻት በጣም ደስ አላት። ወይዘሮ ጥሩነሽም ለወይዘሪት አልማዝ ብዙ ነገሮች አመጣችላት። ከሐኪም ቤት መቼ እንደምትወጣ ጠየቀቻት። ወይዘሪት አልማዝም ሐኪሙ ገና አልነገረኝም ብላ መለሰች። ወይዘሮ ጥሩነሽም መጥቼ ጠይቅሻለሁ ብላ ተመለሰች። ጥያቄዎች። ለወይዘሮ ጥሩነሽ የአልማዝን መታመም ማን ነገራት? ወይዘሮ ጥሩነሽ አልማዝን የት ጠየቀቻት? ወይዘሮ ጥሩነሽ አልማዝን ለምን ጠየቀቻት? ወይዘሪት አልማዝ ለምን ደስ አላት? ወይዘሮ ጥሩነሽ ለአልማዝ ምን አለቻት? አልማዝ ከሐኪም ቤት መቼ እንደምትወጣ ታውቃለች? ሐኪሙ አልማዝን መቼ እንደምትወጣ ነገራት? አልማዝ ሐኪም ቤት ውስጥ ስንት ቀን ቆየች? የአልማዝ አባትና እናት ይጠይቋታል። This is the end of unit 11.